ሲቲ ዞን ከተባለው ስፍራ አራት ነዋሪዎች መገደላቸውንና ሁለት ሰዎችም ታፍነው ተወስደዋል ሲል የሶማሌ ክልል አስተዳደር ገለጠ። የዞኑ የወንጀል መከላከል ኃላፊ ኮማንደር ሞሐመድ አብዱላሂ ጣሊብ ለአሜሪካ ድምፅ እንደገለጹት የአፋር ልዩ ኃይሎች ከሁለቱ ክልሎች ድንበር ርቆ ከሚገኘው ገብለሉ ወረዳ ዘልቀው ነው ይህን ጥቃት የፈጸሙት ብለዋል። በሶስት አወዛጋቢ ቀበሌዎች የተነሳ ግጭት ውዝግብ የገቡት አፋርና ኢሳ በሶማሌ ላለፉት ሳምንታት ሰላም ርቋቸው ነው የቆዩት ሲል ለዝርዝሩ አዲስ ቸኮል ተከታዩን ከድሬዳዋ ደርሶናል። በሶማሌ ክልል የሲቲ ዞን ወንጀል መከላከል ኃላፊ ኮማንደር መሐመድ አብዱላይ ዛሬ እንደገለጹልን ገብለሉ በተባለ ወረዳ ውስጥ የአፋር ልዩ ኃይል ሰርጎ በመግባት በፈጸመው ጥቃት አራት ሰዎች ተገድለዋል። ከተገደሉት ባሻገር ሁለት ሰዎችም ታፈኑ ተወስደዋል ብለዋል። ሲቲ ሲቲ ዞን ገብለሉ ወረዳ ውስጥ ነች ገላብ ደግሞ ተወስደዋል። ይሄ ጉዳይ በትናንትና የተከሰተ ነው። የኛ ወረዳ ገብለ ወረዳ ገብቶ ይድ ነው የአፓርቢዩ ፖሊስ እዛ ነው የተገደሉት እነዚህ ሰዎችም ከዛ ነው የተወሰደው። የኛ ክልል ውስጥ ነሱ ቀድሞ ወደዛ የተወሰደ ስፋልት አካባቢ ያለው አይደለም፣ ማለት የአዋሽና የጅቡቲ መስመርም አይደለም። ወደ ጅቡቲና የኛ መሀል ያሉት በሲቲሶ አካባቢ ነው ይሄ ነገር ድርጊት የተፈጸመት እና ችግሩ እነሱ እዛ አካባቢ አልተሰዳ መሰለ የእኛ ክልል ተሰደዋል። ባለፈው ጊዜ አብዴ እየደረገ የነበረው ድርጊቶች እንዳለ ነው፣ ይሄም እየተደረገ ያለው የሞቱ ሰዎች ሳሉ አሉ የጥቃት ነው እየተባለ ነው ያሉ። ስለ ጉዳዩ አፋር ክልል ምላሽ እንዲሰጠን የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ለማግኘት ያደረግነው ጥረት አልተሳካልንም። የክልሉ ፖሊስ ኮሚሽን ህዝብ ግንኙነት ግን ስለ ጉዳዩ መረጃ እንደሌለው ገልጸልናል። በተያያዘ ዜና በጅጅጋ ከተማ የሚገኙ የኢሳ ጎሳ ተወላጆች በአካሄዱት ስብሰባ የአፋር ክልል ልዩ ኃይል እየፈጸመ ያለውን ጥቃት ተቃውመዋል። የፌዴሬሽን ምክር ቤትም ሶስቱ አወዛጋቢ ቀበሌዎች የራሳቸውን እድል በራሳቸውን እንዲወስኑ ሁኔታዎች እንዲያመቻችላቸው ጠይቀዋል። በፌዴራል ጤና ጥበቃ ሚኒስትር የሶማሌ ክልል የጤና ዘርፍ አማካሪ የሆኑት ዶክተር ሙሴ አብዶሽ ሀሰን በ2007 ዓ ም ሶስቱ ሶማሌ የሚበዛባቸው ቀበሌዎች ወደ አፋር ክልል እንዲካለሉ ሲወሰን ራሳቸውን በራሳቸው እንዲያስተዳድሩ በሂደትም ልዩ ዞን እንዲሆኑ ታስበው የነበረ ቢሆንም ቀበሌዎቹ ግሌለሙ ባለመቻላቸው የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎ ራስን በራስ የማስተዳደር ጥያቄ አንስተዋል ብለዋል። ሆኖም የአፋር ክልል መንግስት ለጥያቄዎቹ ምላሽ ከመስጠት ይልቅ ልዩ ኃይሉ ወደ ቀበሌዎች አስገብቶ ግድያ በመጀመሩ የብዙዎች ደም ሊፈስ ችሏል ብለዋል። የአፋር ክልል መንግስት ጥቃት እየፈጸሙ ያሉት የታጠቁ ሰርጎ ገቦች ናቸው እየሞተ ያለውን በዋናነት የአፋር አርብቶ አደር ነው ብሎ መግለጫ መስጠቱ በተመለከተም ከሁለቱም ወገኖች ሟቾች መኖራቸውን አምነው፣ ሆኖም የግጭቱ መነሻ የአፋር ክልል ልዩ ኃይል ወደ ሶስቱ ቀበሌዎች ገብቶ ግድያ በመጀመሩ ነው ብለዋል። በአፋር ክልል ሶስት ሶማሌ የሚበዛባቸው ቀበሌዎች ከታህሳስ 2007 ዓ.ም ጀምሮ በአፋር ክልል ስር መካለላቸውን በመቃወም ከቅርብ ጊዜ ወዲህ የተነሳው ተቃውሞ ለበርካቶች ሞት መንስኤ እየሆነ ነው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬ Be